ፕሬዚዳንት ጆ ባይደን የአገሪቱን መንገዶች ድልድዮችና እና ሌሎች መሰረተ ልማቶችን ለማዘመን በቅርቡ የሁለት ትሪሊዮን ዶላር በጀት ለመመደብ ማቀዳቸውን ይፋ አድርገዋል። ይሁን እንጂ እቅዱ በዩናይትድ ስቴትስ ምክር ቤቶች መሰናከሎች ሊገጥሙት እንደሚችሉ ይጠበቃል። ይህንን አስመልክቶ የቪኦኤ ዘጋቢ ሚሼል ኩዊን ያሰናዳችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ባይደን የመሰረተ ልማት እቅዱን ያቀረቡት አንድ የመሰረተ ልማት ሊኖረው የሚገባውን ሁለንተናዊ እቅድ መሰረት አድርገው ነው። መንገዶችና ድልድዮችን መጠጋገን ብቻ ሳይሆን የብሮድባንድ የኢንተርኔት አገልግሎት ቴክኖሎጂን የመገንባትና የአየር ንብረት ለውጡን ተከትለው ያሉ ችግሮችን ለማሻሻል ጭምር ነው። የትራንስፖርት ሚኒስትሩ ፒት ቡትጂጅ በኤቢሲ ቴሌቪዥን ደስዊክ በተባለው ፕሮግራም ላይ ሲናገሩ ይህን ብለዋል። In my view, this is a once in a lifetime moment. I don't think I could negarno. But Mika Tulut Ham Samat, Bendy Halik in a jiketag, lagutita y bet, in Asmakatuya Lotogist Basfati Tumata but in a good day, but I'm Midakifina Kurt and Yin. Yasai Yu President, Yalu Batikizeno. Benagarchilla, Yik Bemasaratal Mat good day which be chadelum, Beninush didn't fatchobasabnacho, yes ratelo chim chemrnow. በዕቅድ ውስጥ የተካተተው የሥራ ዕድል ፈጠራ በአገሪቱ የንጹሕ ኃይል አቅርቦትን ለመገንባትና ይህንንም የሚንከባከቡ ባለሙያዎችን ቁጥር ከፍ ለማድረግ የታለመ ነው። የሪፐብሊካን መሪዎች እቅዱ በጣም ትልቅ መሆኑን ይናገራሉ። ጥቅል እቅዱ እንደ ኤሮፓ አቆጣጠር በ2030 ዓ ም ድረስ 500 ሺህ የኤሌክትሪክ ተሽከርካሪዎች የኃይል ምንጭ የሚያገኙባቸውን ኃይል መስጫ ጣቢያዎች ለማቋቋም ነው። ሪፐብሊካኑ ሴኔተር ሮይ ብለንት በኤቢሲ ቴሌቪዥን ይህን ብለዋል። ሰዎች ስለ መሠረተ ልማት ሲያስቡ የሚያስቡ ስለ መንገድ፣ ድልድዮች፣ ወደቦችና የአውሮፕላን ማረፊያዎች ነው። የመሠረተ ልማት እቅድ ሲሉ ያንን አነስተኛ እቅድ ነው የመሠረተ ልማት እቅድ ብለው የሚጠሩት። ለእቅዱ የሚሆነው ወጪ አሸፋፈን ጉዳይ ራሱ አንድ መነጋገሪያ ነው። ጥቅል ዕቅዱ በትላልቅ የንግድ ድርጅቶች ላይ ተጨማሪ ቀረጥ መጣልን በምንጭነት ያነሳል። ሪፐብሊካኖች ግን ይህን ይቃወማሉ። የእቅዱ ረቂቅ በዲሞክራቶች መሪነት ለምክር ቤቱ የቀረበ ሲሆን በሚቀጥሉት ወራት ውስጥ ጸድቆ ለፕሬዝደንቱ ፊርማ እንዲቀርብ የታለመ መሆኑም ተመልክተዋል። በጥቅል እቅዱ መጽደቅ የዲሞክራቲክ ፓርቲ አባላት ሕብረት ይፈተንበታል። ፕሬዚደንት ባይደን የሪፐብሊካንን አባላት ድጋፍ የማያገኙ ከሆነ በተለይ እኩል በኩል ያህል በተከፈለው የህግ መወሰኛው ምክር ቤት ውስጥ የሚገኙትን የሁሉም ዲሞክራቶችን ድምፅ የግድ ማግኘት ይኖርባቸዋል። yes it is